በአማራ ክልል ምስራቅ ጎጃም ዞን ጎንቻ ሲሶ እነሴ ወረዳ አነገሽ በተባለው ቀበሌ ሐሙስ ገበያ ከተማ ላይ ባለፈው ሐሙስ የካቲት 13 2017 ዓ ም ገበያ ዳር ባሉ ተያይዘው በተሰሩ የጭቃ ቤቶች ውስጥ በነበሩ ንግድ ቤቶች ላይ ተፈጸመ በተባለ የድሮን ጥቃት ሰዎች መሞታቸውንና መቁሰላቸውን የአሜሪካ ድምፅ ያነጋገራቸው የሟች ቤተሰቦችና የአይን እማኞች ተናግረዋል። ሐሙስ ገበያ በተባለው አካባቢ በገበያው አቅራቢያ ኳስ በመጫወት ላይ የነበረ የ15 ዓመት ልጃቸው እንደተገደለባቸው የተናገሩት ወይዘሮ ታንጉት ደምሰው የተባሉት እናት ልጃቸው ሲገደል እሳቸው ቤት ውስጥ እንደነበሩ ለአሜሪካ ድምፅ ተናግረዋል። ድንገት የከባድ ፍንዳታ ድምፅ ሰምተው ሲወጡ የ15 ዓመቱ ልጃቸው ታገሰ ጌታቸው በጥቃቱ ከሌሎች ሰዎች አስክሬን ጋር ወድቆ እንዳገኙት ተናግረዋል። የ8 ዓመት ልጃቸውም ቆስሎ በጽኑ ህመም ውስጥ እንደሚገኝ ገልጸው ሥጋና መንፈሳቸው በሀዘን በመድከሙ ብዙ መናገር እንደማይችሉ ገልጸውልናል። ሌላዋ የሀያ ሁለት ዓመት ወጣት እንደሆነች የተናገረችውና በደህንነት ስጋት ምክንያት ስሟን በይፋ እንዳንጠቅስ የጠየቀችን ወጣት በጥቃቱ መቁሰሏን ተናግራለች። በተመሳሳይ የደህንነት ስጋት ምክንያት ስሙ እንዳይጠቀስ የጠየቀን የዓይንማኝ በዕለቱ ሐሙስ የካቲት 13/2017 ዓ.ም ከረፋዱ አምስት ሰዓት አካባቢ ከጓደኞቹ ጋር ሻይ ቤት ተቀምጠው እያሉ ከሰማይ ላይ የተለየ ድምፅ መስማታቸውና እሱ ከነበረበት 200 ሜትር ሊሞላ በሚችል ርቀት ከባድ የፍንዳታ ድምፅ መስማታቸውን ይናገራሉ። ከዛ በኋላ ምናምን በጣም ወደ ላይ ይነሳል ወደዛ ድምጽ ወደተሰማበት እና በኋላ ወደሚጎልበት ቦታ ሄድ ስንሄድ እዛ በርካታ ሰው ወድቆ የቆሰሉትን እያነሳን እና የሕክምናው ሰጡ ማንነታቸውን የሚያለዩ ስለነበሩ አስራ ስድስት ሰው ተክለል የሞት የቆሰለ ወደ አስራ አንድ አካባቢ ምናምን በእርግጠኝነት አይቻልም። ብዙዎች ደግሞ ቆርቆሮ የሚገዙ ይመጧሉ። ከሱቅ ይገዙና ቆርቆሮ በህብረት ነው ተሸክመ የጎንቻ ሲሶ የእነብሴ ወረዳ አስተዳዳሪ አቶ የኔዋ ደመቀ የድሮን ጥቃት መፈጸሙን ከነዋሪው በስልክ እንደተነገራቸው ገልጸው የተፈጸመው ግን በንጹሐን ዜጎች ላይ ሳይሆን ጽንፈኛ ሲሉ በጠሩት ታጣቂ ኃይል ላይ ነው ብለዋል። ጥቃቱ የተፈጸመውም ታጣቂው ኃይል እንደ ካምፕ እየተጠቀምበት ባለው ትምህርት ቤት ላይ እንጂ የንግድ ሱቆች ላይ አይደለም ሲሉ ሲሉ አክለዋል። አብዛኛው ስልሰኛው ቡድን ሰበሰብበት ላይ ነው ያረፈ። እንግዲህ ከዚያ በፍንጣሬ በምን የተወሰኑ ህጻኖች ፍንጣሬ ተጎርተው ሊሆን ይችላል ያሉን እንጂ የዳማውን በሳተ መንገድ እንጽሀን ላይ እንዳላረፈ ነው እዚ አካባቢ ያሉ አርሶ አደሮች የነገሩን ትምህርት ቤት ላይ ነው ያለ ሚሄድ አለ። ትምህርት ቤት ላይ ሰፈር ሎሚ የወደቀው እዛ ላይ ነው ነው የሚሉት። እና በዋናነት ትምህርት ቤቱን እያፈረሱ እንጨቱን ለማገዶ ደካምድነት የሚጠቀሙበታል። ትምህርት ቤት ላይ ከሽኑን እኮ እኔም በአካል ስላየሁት ለማገዶ የጠቀሙበታል እያፈረሱ። አስፋው ተመስገን የተባለ ሌላው የአይን እማኝ ደግሞ በአካባቢው ነበር ያሉትን ሲያብራሩ እያለ ጊዜ በጣም እየቀረበ ድምጽ እየተሰማ እየተሰማ ሄደ። ከዛም በኋላ እያለ ዞሮች ዞሮች ዞሮች እና በቀጥታ የታረሱ ቤቶች ላይ አራት ቤቶች ያሉ ሶስት ሱቆች ና አንድ መኖሪያ ና ሻይ ቤት። እንደውም አንደኛዋ ሻይ ቤቷ ላይ የሚገርም መብረቅ ሚባት አካባቢ ቤቷን ና ብዛነ ቀጥልቃት አብረ ሙተው በዛ ህዝቡ አዋቶ ነው በበጎ አድራጎት የሰራ እና እዛ ነው አሁን ደግሞ የዛች አንድ ልጇ ሞቷል። አንዷ ደግሞ በጣም ደክሞ ከፍተኛ ጉዳት ላይ ያን ይተርፋል ላይተርፋም የተባለ እየተጠበቀ አስራ ስድስት ሰው ነው የሚመጡት፣ ብዙዎች ንጹሀን ናቸው። የስምንት አመት ህጻን ልጅ ሞቷል። ሌላ አስራ አምስት አመት ልጅ ሞቷል። አሁን ደግሞ ምንም የማይንቀሳቀስ ልጅ አለ። አሁን አስራ ሶስት አመት ህጻኖች እና ቆርቆሮ ተለሙ አስር አስራ አምስት ነው የሚኛሉ። ቤት ሊሰራ ሲል ማለት ነው። በሸከም ነው የሚሄድ። ቤተ ክርስቲያን ነው አብዛኛውን የቀበሩ። በዛን ቀለ እየተቀበሩ ሰባት ናት እና ብዙ ነው የቆፈሩ። ክንጣሪ እኛ ካዩ ሁዳ እኛ አጠገብ ድረሱላ። በከተማው የግል የመጀመሪያ የህክምና መስጫ ተቋም ባለቤት የሆኑትና ስማቸውን በሚስጥር እንድንይዝ የጠየቁን ሐኪም በእሳቸው የህክምና ተቋም መጥተው በጦር መሳሪያ ተመትተው የመጡና የታከሙ እንዳሉ ተናግረዋል። ከፍተኛ እስከ መካከለኛ ድረስ አለ። እና በጣም ተጎዱትን ሲያታያቸው በየቦታው የተበሳሰ ነው። እንትራቸው ፊታቸው ሁሉ በጣም ጥላ ነገር የተጣበባቸው ናቸው ማለት ነው። የከባድ መሳሪያ ጉዳት እንደሆነ ይታወቃል። ከፌዴራል መንግስት ባለስልጣናት ምላሽ ለማግኘት ያደረግነው ጥረት አልተሳካም። የአማራ ክልል የመንግስት ኮሚኒኬሽን አገልግሎት ጽህፈት ቤት ኃላፊን ዶክተር መንገሻ ፋንታው የእጅ ስልክ ላይ ብንደውልም ስልኩ ባለመነሳቱ ምክንያት ምላሻቸውን ማግኘት አልቻልንም።